የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የመስከረም ስምንት የማክሰኞው ምሽት 2016 ዓ ም መሰናዶው ጀመረ። ¶¶

በሰሜን ሸዋ ዞን የአውራ ጎዳና መንደር ነዋሪዎች ላይ ጥቃት ተፈጸመ።

በተመሳሳይ በግዳ አያና ጥቃት አምስት ሰዎች በታጣቂዎች መገደላቸውን ነዋሪዎች ገለጹ፣ የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ይዘናል። ሰላም ጤና ስጥለን፣ የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን መሰናዱ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን እንደተለመደው ትከውንልናለች። ጽዮን ግርማ በአርቶቱ አብራን ታምሻለች። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋ

አቅራቢዎች ጋር በመሆን አብራችሁ እንድትቆዩ እየጋበዝኩኝ በምሽቱም ስርጭታችን የሚተላለፍባቸውን መስመሮች ላስታውሳችሁ። የቪያ አምሐሪክ የፌስቡክ ገጽ ላይ እንዲሁም ደግሞ በቪያ አምሐሪክ ድረገጽ ላይ ትከታተሉን ዘንድ እንጋብዛለን። እንዲሁም ደግሞ በሳተላይት በኢትዮ ሳት ሳተላይት ላይም ታገኙናላችሁ። ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገር።

ጤና ስጥልኝ፣ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን፣ ባይደንና ዘለንስኪ በዛሬው የመንግስታቱ ድርጅት ጠቅላላ ጉባኤ ይናገራሉ። በሱዳን በተከሰተ የጤና ቀውስ በመቶዎች የሚቆጠሩ ህጻናት ለልፈት ይዳረጋሉ ተባለ። ካናዳ አንድ ከፍተኛ የህንድ ዲፕሎማት ከሀገር አባረረች። ህንድ የቀረበባትን ውንጀላ መሰረተ ቢስ ነው አለች። ኢራን ውስጥ ለዓመታት ታስረው የቆዩ አሜሪካውያን ተለቀቁ። በልዋጩም

ዩናይትድ ስቴትስ ኢራናውያን እስረኞችን ፈታች የሚሉት ከዋና ዋናዎቹ ርዕሶች ውስጥ ናቸው። አሁን ወደ ዝርዝሩ እንዘልቃለን። ባይደንና ዘለንስኪ በዛሬው የመንግስታቱ ድርጅት ጠቅላላ ጉባኤ ይናገራሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የዓለም መሪዎች ፈርጀ ብዙውን ግቦች ለማሳካት እንዲሰሩ ሲሉ በማሳሰብ ነው ዛሬ ማክሰኞ የመንግስታቱ ድርጅት ጠቅላላ ጉባኤ የከፈቱት።

እንደ አውሮፓውያን የዘመን አቆጣጠር ለ2030 ከተያዙት 17ቱ የዘላቂ ልማት ግቦች ውስጥ 15 በመቶ ብቻ ለስኬት ከሚያበቃ ጎዳና ላይ ናቸው ያሉት ጉቴሬሽ የዓለም ማህበረሰብ እነኚህን ግቦች ለማሳካት ወደ አንድ መምጣት የማይችል መስሎ መታየቱ እንዳሳዘናቸው ተናግረዋል።

ጉቴሬሽ አያይዘውም ማንንም ከኋላ ትተን ከመጓዝ ይልቅ እነኝህን ግቦች ጥለን ልንመጣ ከምንችልበት አደጋ ላይ ነን ነው ያሉት። አሁንም እነኝህን ግቦች መታደግ የሚያስችል ዓለም አቀፍ እቅድ ያስፈልጋል ሲሉ ጉቴሬሽ አጽንኦት ሰጥተው ተናግረዋል። ጉባኤው እድገትን ለማፋጠን

መንግስታት ተጨባጭ እቅዶችና ሀሳቦችን ይዘው ወደ ጠረጴዛ የሚቀርቡበት ጊዜ ነው ብለውታል። እንደ አውሮፓውያን የዘመን አቆጣጠር በ2015 የተቀመጡትና በመጪው ሰባት ዓመታት ውስጥ ለማሳካት የዓለሙ ድርጅት የያዛቸው እነኚህ ግቦች ለድህነትና ረሃብ ማብቂያ ማበጀት፣ በተመጣጣኝ ዋጋ የኃይል አቅርቦትን ማግኘት መቻሉን ማረጋገጥ፣ የአየር ንብረት ለውጥን በብቃት ለመዋጋት የሚያስችሉ አፋጣኝ እርምጃዎችን መውሰድና የጾታ እኩልነትን ማስፈን የሚሉት ይገኙበታል።

በዛሬው የጠቅላላ ጉባኤው መክፈቻ ከዩናይት ስቴትሱ ፕሬዚዳንት ባይደንና ከዩክሬኑ ፕሬዚዳንት ዘለንስኪ በተጨማሪ የብራዚሉ ፕሬዚዳንት ዳሴልቫ፣ የቱርኩ ፕሬዚዳንት ኤርዶጋን፣ የጃፓኑ ጠቅላይ ሚኒስትር ፉሚዮ እና የኢራን ፕሬዚዳንት ራይሲ ይናገራሉ ተብሎም ይጠበቃል። በሱዳን በተከሰተ የጤና ቀውስ በመቶዎች የሚቆጠሩ ህጻናት ህይወታቸውን ሊያጡ እንደሚችሉ ተነገረ።

በከፍተኛ ተቅማጥ፣ የተመጣጠነ ምግብ እጥረትና በሌሎችም መከላከል በሚቻሉ ህመሞች ሳቢያ ግጭት ከአምስት ሚሊዮን ህዝብ በላይ ባፈናቀለባት ሱዳን በየወሩ አንድ መቶ የሚሆኑ ህጻናት ይሞታሉ ሲል የዓለም ጤና ድርጅት አስታውቋል። እንግዱ ወልዴ አጠር ያለ ዘገባ ይዟል። ካለፈው ግንቦት እስከ ያዝነው መስከረም ወር ድረስ ባለው ጊዜ ውስጥ ዕድሜያቸው ከአምስት ዓመት በታች የሆኑ 1200 ሕፃናት በኩፍኝ ወረርሽኝና

በተመጣጠነ ምግብ ጦት ሳቢያ ሕይወታቸውን አጥተዋል። ሕፃናቶቹ ነጭ አባይ ተብሎ በሚጠራው ግዛት ባለ የተፈናቃዮች መጠለያ የነበሩ ናቸው ተብሏል። እንደ ቪኦኤው አክማል ዳዊ ዘገባ ከሆነ በተቀሩትም የአገሪቱ ክፍሎች የኮሌራ ደንጌ፣ እና ወባ በሽታዎች በመከሰት ላይ ሲሆኑ በወረርሽኝ ደረጃ እንዳይከሰቱ ስጋት አለ።

ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት በችግሩ ዋና ተጠቂዎች ናቸው። እነርሱም ከታማሚዎቹ ሰባ በመቶውንና ከሟቾቹም ሰባ ስድስት በመቶውን ይይዛሉ ሲል የዓለም ጤና ድርጅት ዛሬ አስታውቋል። የጤና ድርጅቱ ማስጠንቀቂያ የመጣው በገንዘብና በአቅርቦት እጥረት ምክንያት የአገሪቱ የጤና ዘርፍ ሊንኮታኮት ጫፍ ላይ በደረሰበት ወቅት ነው። ካለፈው መያዝያ ጀምሮ በመካሄድ ላይ ያለው ግጭት በአገሪቱ ያለውን የሰብአዊ ችግር አባብሶታል። የጤና ሚኒስቴሩ

ግጭቱ ከጀመረ አንስቶ 1500 ሲቪሎች ሕይወታቸውን እንዳጡ ቢያሳውቅም የእርዳታ ድርጅቶች ቁጥሩ ከተጠቀሰውም ሊያሻቅብ እንደሚችል በመናገር ላይ ናቸው። ከ7.4 ሚሊዮን በላይ ሕፃናት ንጹሕ የመጠጥ ውሃ አያገኙም። ቢያንስ 700 ሺህ የሚሆኑት ደግሞ የተመጣጠነ ምግብ ጥረት አደጋ ገጥሟቸዋል ሲል ሲሉ የተመድ የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ተናግረዋል።

18 ሚሊዮን ለሚሆኑ ሱዳናውያን የሰብአዊ ድጋፍ ለማድረግ 2.57 ቢሊዮን ዶላር እርዳታ እንዲደረግ ተመድ ባለፈው ግንቦት ጥሪ አድርገው ነበር። እስካሁን የተገኘው 778 ሚሊዮኑ ብቻ ነው። ዓለም ሕፃናቱን ከሞት እንዲታደግ ተመድ ጥሪ አድርጓል። አንድ የካናዳ አንድ ከፍተኛ የህንድ ዲፕሎማት ከሀገር አባረረች። ህንድ የቀረበባትን ውንጀላ መሠረተ ቢስ ነው አለች።

ህንድ የካናዳው ጠቅላይ ሚኒስትር የህንድ መንግስት ከካናዳዊው የሲክ መሪ መገደል ቁርኝት አላት ያሉትን ውንጀላ ውድቅ አደረጉ። የኒው ዴልሂ መረጃ የተሰማው ካናዳ የህንዱን ዲፕሎማት ከሀገር ካባረረች ሰዓታት በኋላ ነው። የህንድ የውጭ ጉዳይ ሚኒስትር አክሎም ካናዳ ለሲክ አክራሪዎች ላሏቸው አስተማማኝ መሸሸጊያ ሆናለች የሚለውን የኒው ዴልሂን ስጋት አስረግጧል።

ጠቅላይ ሚኒስትር ጀስቲን ትሩዶ ከህንድ መንግስት ጋር ቁርኝት ያለው ስለመሆኑ ተአማኒነት ያለው ማስረጃ አለ ብለዋል። ትሩዶ ለሀገሪቱ ፓርላማ በሰጡት ገለጣ የካናዳ የደህንነት ተቋማት የሲክ ማህበረሰብ መሪ የነበሩትን

ሃርዲፕ ሲንግ ኒጃር ባለፈው ሰኔ 11 2015 ዓ ም ብሪቲሽ ኮሎምቢያ ክፍለ ግዛት ሰሪ ከተማ ውስጥ ከሚገኘው የማህበረሰቡ የባህል ማዕከል ደጃፍ ላይ በተተኮሰባቸው ጥይት ተመተው የተገደሉበትን ወንጀል ጉዳይ መመርመራቸውን አስረድተዋል። ትሮዶ አያይዘውም ባለፈው ሳምንት ከተካሄደው የሀያዎቹ የዓለም ቱጃር አገራት ጂ

ሀያ ጉባኤ የዩ ከህንዱ ጠቅላይ ሚኒስትር ናንድራ ሞዲ ጋር ስለ ግድያ ወንጀሉ ጉዳይ አንስተው መነጋገራቸውንና እንዲህ ባለው ጉዳይ የህንድ መንግስት ተሳትፎ ተቀባይነት እንደሌለው ለሞዲ መንገራቸውን ለፓርላማው አስረድተዋል። በተጨማሪም ህንድ በምርመራ ሂደቱ እንድትተባበር መጠየቃቸውን አመልክተዋል።

የካናዳዋ የውጭ ጉዳይ ሚኒስትር ሜላኒ ጆሊ በበኩላቸው ካናዳ የነበሩት የህንድ ደህንነት ጉዳዮች ኃላፊ በዚሁ ሳቢያ ከሀገር መባረራቸውን ተናግረዋል። ጆሊ አክለውም ይህ ትክክል ሆኖ ከተገኘም ሉዓላዊነታችንና አገራት እርስ በርስ የሚግባቡባቸውን መሠረታዊ ደንቦች በእጅጉ የጣሰ ምግባር ነው ብለውታል። የዲፕሎማቱ ከሀገር መባረር ዜና የተሰማው በካናዳና በህንድ መካከል ያለው ግንኙነት ውጥረት ውስጥ በገባበትና

በሁለቱ ሀገሮች መካከል የሚደረጉ የንግድ ድርድሮች መስተጓጎላቸው እንዲሁም ካናዳ ወደ ህንድ ለመላክ አቅዳ የነበረው የንግድ ተልእኮ መሰረዙ ከታወቀ በኋላ ነው። በጉዳዩ ላይ ተጨማሪ አስተያየት ለማግኘት ኦታዋ ለሚገኘው የህንድ ኤምባሲ ላቀረበው ጥያቄ ለጊዜው ምላሽ አለማግኘቱን የአሶሼትድ ፕሬስ ዘገባ አክሎ አመልክቷል።

ሟቹ ኒጀር ካልስታን በመባል የሚታወቅ ከህንድ ነጻ ግዛት ለመመስረት የተያዘ አቋም ጠንካራ አቋም ደጋፊ እንደነበሩም ይታወቃል። የሲክ ማህበረሰብ አባላት በአብዛኛው በሰሜናዊ ህንዷ ፑንጃብ ግዛት ውስጥ የሚገኝ ሲሆን ሲንኪዝም፣ በአንጻሩ 21 ሚሊዮን ተከታዮች ያሉት በህንድ በትልቅነቱ አራተኛው ሃይማኖት ነው።

በመጨረሻም

አንድ የሞስኮ ችሎት በእስር ላይ የሚገኘውን አሜሪካዊ ጋዜጠኛ ይግባኝ አልሰማም አለ። የሞስኮ ፍርድ ቤት በዛሬው ዕለት የዋል ስትሪት ጆርናል ጋዜጣ ዘጋቢ ኢቫን ጌሪሽኮቪች ከፍርድ ሂደቱ አስቀድሞ ለሶስት ወራት የተራዘመውን እስር በመቃወም ያቀረበውን ይግባኝ አልሰማም ብለዋል። የዛሬው የችሎቱ ውሳኔ ባለፈው የግንቦት ወር ለመጀመሪያ ጊዜ የተደረገውን ጨምሮ በተከሰሰበት ወንጀል ከመፈረዱ አስቀድሞ እስሩ ሁለት ጊዜ ለተራዘመው ጌሪሽኮቪች

ለራሱን ለመከላከል በያዘው ጥረት የቅርብ ጊዜው ፈተና ሆኖ ታይቷል። የቅድመ ፍርድ ስርዓቱ በግንቦት ወር መገባደጃ ያበቃል ቢባልም መጀመሪያ እስከ ያዝነው የነሐሴ ወር ከዚያም ዳግም እስከ መጪው ኅዳር ወር ድረስ ተራዝሟል። በስልላ ድርጊት ተወንጅሮ ካለፈው መጋቢት ወር አንስቶ እስር ላይ የሚገኘው ገሪሽኮቪች የሚሰራበት ጋዜጣ ዎል ስትሪት ጆርናልም ሆነ

የዩናይት ስቴትስ መንግስት በግፍ የታሰረው ሲሉ የቀረበበትን ውንጀላ አጥብቀው ያስተባብላሉ። ፍርድ የሚሰጥበት ቀንም አልተወሰነም ሲል የድንበር የለሹ የሐኪሞች ማኅበር በበኩሉ የዩናይት ስቴትስ ቅርንጫፉ አስታውቋል። አድማጮቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።

ለዜናዎቹ አላከበደን አመሰግናለሁ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መስከረም 8 2016 ዓ ም መሰናዷችን ይቀጥላል። ኤደን ገረመው፣ መሰናዶውን የመራው ብርሃን ኃይሉ በስርጭቱ ጽዮን ግርማ በአርቶቱ

ብርሃን እንዲሁም ደግሞ ሲሳይ አሸናፊ ና ግርማ ደገፋ በድምፅና ምስል ቅንብሩ፣ አባዮ ገበያው በዌብ ና ማህበራዊ ድረገጽ ስመስተ ፕሮዲሰርነት አብረናችሁ የምናምሽ ይሆናል። እናንተም አብራችሁን ታምሹ ዘንድ በአክብሮት እየጋበዝን ለምሽት ወደያዝነው አብይ ርዕስ እንሻገራለን።

በአማራ ክልል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አውራ ጎዳና ወይም ደግሞ ቆርኬ ከተማ ላይ የኦሮሚያ ክልል የጸጥታ ኃይሎች ፈጽመውታል ባሉት ጥቃት ሰላማዊ ዜጎች እንደተገደሉና ከቀያቸው እንደተፈናቀሉ የአካባቢው ባለሥልጣናትና ተጎጂዎች አስታወቁ። በኦሮሚያ ልዩ ኃይል እንደተፈጸመ በገለጹት ጥቃት የመንደሩ ነዋሪዎች ንብረት እንደተዘረፈና እንደወደመ በህብረት

በህይወት የተረፉትም እንደተፈናቀሉ ነዋሪዎቹ ለአሜሪካ ድምጽ ገልጸዋል። ተፈጽሟል በተባለው ጥቃትና በተከተለው ችግር ላይ ከኦሮሚያ ክልላዊ መንግስት ቃል አቀባይ፣ ከምስራቅ ሸዋ ዞን ኮሚኒኬሽን ጽህፈት ቤት እንዲሁም ከፈንታሌ ወረዳ አስተዳዳሪ በበኩላቸው የበኩላቸውን ምልከታና ምላሽ ለማግኘት ያደረግነው ነው

ጥረት ተደጋጋሚ ጥረት አልተሳካም። በአማራ ክልል በኩል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ የመስኖና የአርብቶ አደር አካባቢ ልማት ጽህፈት ቤት ኃላፊ አቶ ሲራጅ አልዬ አደም ችግሩ የተከሰተው ከትላንት በስቲያ እሁድ የኦሮሚያ ልዩ ኃይል አባላት በከተማው ላይ ጥቃት መፈጸማቸውን ተከትሎ ነው ብለዋል። መለስካቸው አምሃ ዝርዝር አለው። አንድ ስማቸውን ሊገልጹ ያልፈለጉ የአካባቢው ነዋሪ ከአዲስ አበባ ጅቡቲ በሚወስደው መንገድ ላይ

በወለንጭቲና በመታህራ ከተማ መካከል በምትገኘው አውራ ጎዳና ወይም ቆርኪ ተብላ በምታወቀው የመንገድ ዳር መንደር የኦሮሚያ ልዩ ኃይል በነዋሪዎች ላይ ጥቃት መሰንዘሩን ይናገራሉ። ቪኦኤ ያናገራቸው ሌሎችም የመንደሯ ነዋሪዎች ተመሳሳይ መረጃ ይሰጣሉ። አቶ ሲራጅ አልይ አደም ደግሞ የምንጃር ሽንኮራ ወረዳ የመስኖና ቆላማ አካባቢዎች ልማት ጽህፈት ቤት ኃላፊ ናቸው።

የአካባቢው ጸጥታ መደፍረስ የጀመረው ከሦስት ቀናት በፊት በመንደሮ አካባቢ ሰፍሮ የነበረው የሀገር መከላከያ ሰራዊት ባልታወቀ ምክንያት ስፍራውን ለቆ በመሄዱ ነው ይሉና ተፈጽሟል ያሉትን ይናገራሉ። ለሚመለከተው አካል ሁሉ እስከ ዞን ዞኖች፣ ለክልል ጭምር አደረስን። የኦሮሚያ ልዩ ኃይል በአማራ ድንበር ላይ ቦታ ላይ መጥቶ ድንበር ብቻ አይደለም እዛው ቄዮ ላይ ገብቶ እንደዚህ አይነት ጥበቃዎችና ምሽት ቁፈራዎች እያካሄደ ነው ብለን ነገርን።

የኃይል ማለት ስላጋጠመ አካባቢ ሊጠብቅ እንደዚህ እንደዚህ በሚል ምላሽ ሰጡ። እሲሁም ብለን ዝም። ከዛ ቀጠለና ፌደራሉ ሙሉ ለሙሉ ማቴሪያሉን ይዞ ወጣ። ፌደራል መከላከያ ማለት ሆነ። ፌደራል ደግሞ ሌላም ፌደራል አስፋልት ደህንነቱን የሚጠብቅ ፌደራል ኃይል ነበረ። ከተማዋ ላይ የፌደራል ፖሊስ ማለት ሆነ። ፌደራል ፖሊስ ሙሉ ለሙሉ ኃይሉን ይዞ ወጣ። ይሄ በወጣ በስድስት ሰዓት ተኩል አካባቢ ላይ የእሱ መራቅና አጠቃላይ ምንም አይነት የመንግስት ኃይል አለመኖሩ ናቸው።

የኦሮሚያ አድማ በታኝ ከተማዋን በአጭር ሰት በጦርነቱ ተቆጣጠረ ማለት ነው። ከአውራ ጎዳና ወይንም ቆርኪ መንደር በኦሮሚያ ልዩ ኃይል ላይ የተሰነዘረ ጥቃት እንዳልነበረ የሚናገሩት አቶ ሲራጅ እንዲህ ይላሉ። በአማራ ክልል ምንም አይነት ጦርነት የለም። ዋናና አጠቃላይ የአውራ ጎዳና አስፋልት መስመር አማራ መያዝ የለበት የሚል ሰፊ አመለካከትና በተለያየ ሚዲያቸው ሲያሰራጩ የነበረ ያንን ነው መተግበር የጀመሩት አሁን ላይ። በአሁኑ ጊዜ ሁኔታው ምን ይመስላል? እርስዎ እንግዲህ እዚያው ነው ያሉት

ት ያለው ሁኔታ አሮጊትና ሽማግሌ ያልወጣ በአጠቃላይ ከአስር በላይ አስክሬን ያልተቀበረ በመንደር ውስጥ እየሸተተ ያለ አለ። አሁን ላይ ደግሞ ቤት እያፈረሱ እየወሰዱ ነው። ያሉ የጥቃቱ ሰለባ መሆናቸውን በስልክ የገለጹልን ወይዘሮ ጃውያ ሳሊም በእርሳቸውና በሌሎች ላይ ደርሰዋል ያሉትን ለአሜሪካ ድምፅ ገልጸዋል። አውራ ጎዳና ነበር የምንኖረው። የአምስት ልጆች እናት ነኝ። አላባት እያሳደግን መጥተው የመንግስት አካል የኦሮሚያ ልዩ ኃይልና ፌዴራል መከላከያ ነው የደበደበው።

መቼ ነው የሆነ? ከትናንት ወዲያ። ስንት ሰዓት ላይ ነው? እሁድ ቀን ነው። አምስት ሰዓት ይሆናል። በምን ምክንያት ነው እንደዚያ ያለ ጉዳት የደረሰባችሁ? መጀመሪያ ልዩ ኃይሎቹ መጡ። የሀገራችን ነው አሉ። የእኛም ሰው የምንኖርበት ነው። እዛው ነው ልጅ እየወለድ ያሳደግ ነው። እዛው የኖሩ ሰዎች ናቸው። መጡ ልዩ ኃይሎቹ ሀገራችን ነው አሉ። ተኩስ አነሱ።

የደረሰቦት ጉዳት ምንድን ነው? እስቲ ንገሩኝ በዝርዝር። ጉዳት ንብረታችን አንድ የለም የለበስነው ልብስ ያው አንድ ሺህ ቢን አንድ ቦታ ለልጆች የምቀይረው የለ እኔ የምቀይረው የለኝ። አንድ ንብረት የሚባል የለም በሞላ ዘር ከውታል አብረው ምንም ነገር የንብረት ዘር የምንጎርስበት አንድ ብር እንኳን ለለት ለዳቦ ለልጆቻችን መግዣ የለም። ይኸው እናቶቻችንም ያው አሮጌት እናታለኝ ይው እሷ እንኳን ቁጭ ብላለች። ቡና የምንቀምጠዋተ ነው ሜዳ ላይ ነን። የት አሁን ያላችሁት? ከከተማው ከከተማው ወተንኛ ሜዳ ላይ ነን እዚህ ስላማንባና

እንዴት የሚባል ማካከል ለ ሜዳ ላይ ነው ያለን ተሩዝ አባላሉ ያሉኝ። ሌላዋ ጥቃቱ የተፈጸመባቸው ሴት አለኝ የሚሉትን ሁሉ እንዳጡና አንድ ጎረቤታቸው እንደሞቱባቸው ሞቱባቸው ለቪኦኤ ተናግረዋል። ወይዘሮ ጅውያም ሆኑ ሌሎች ተፈናቃዮች እስከ ዛሬ ድረስ ምንም አይነት እርዳታ ከየትኛውም አካል እንዳልደረሳቸው ይናገራሉ። ስለ መንደሯ ተጨማሪ መረጃ የሰጡኝ ግን ስማቸው እንዳይገለጽ ያስጠነቀቁት የአካባቢው ነዋሪ ደግሞ ይህን ብለዋል።

አካባቢውን እንዳለ አውራ ጎዳናን ለቀው ደመልካ ጅሎ ወደ ጮባ ወደሚባሉ መንደሮች ተሰድደው ሄደዋል። ተሰደዱ ከሄዱ በኋላ አሁን ዛሬ በነጋታው መከላከያ ማስነስቻለሁ ኦሮሚያ ልዩ ኃይል ደም አስወጥቻለሁ ባለበት ዛሬ ደግሞ የሚሰማው ነገር ከተማዋ ላይ ያለሁትን እነዚህ ንብረታቸው እንዳለ እየተዘረፈ እየተጫነ እየተቃጠለ ያለበት ሁኔታ ነው ያለው። ባይዘወይ ከተማዋ በቃ አውራ ጎዳና የምትባል መንደር ፈርሳለች፣ ወድማለች።

ታፔላም አንስተዋል። የአማራ ክልል በአማራ ክልል ምንጃር ሽንኮራ ወረዳ የአውራ ጎዳና እንትን የሚለውንም ነቅለውታል። ሌላው ተፈናቃይ አቶ በድሩ ኢብራሂም ደርሰዋል ባሉት ጥቃት ጉዳት እንደደረሰባቸው ያስረዳሉ። ልዩ ዓይን ነው ጥቃት ያደረሰ ወረቢያ ፌዴራል ከአምስት ከስድስት ዓመት በላይ የተቀመጠ ነው እዛው ነዋሪ

አሁን ወጣ የሚለው ፌደራል ማለት ነው። እሱ ወጠላ የወጣ ጊዜ ወደዛ ቦታ ጠርነ ተኩሱ ምነኛ መጥተው ጀመሩ። ጫታ ይሄድ ነበር ያሉ ጫትም ወደ መልካ ጊሉ የሚሄድ ነበረ። እሱ ላይ ማገድ ምናምን ስራ ሰሩ። በዚህ መካከል በቃ ተኩሱ ተነሳ።

የእኛም በቃ ብሔራዊ ምሄድ ምስያ የተወሰነ አቅም ያለው እየወጣ ነበር ያለው። አዛውንቴ ምናምን አሁን ማአት እንደዚ ቀሩዋሉ። እዛውም ያው ተባራሪ መጥተዋል። ማንም አልተዘጋጀበትም። ያው ባልተዘጋጀበት ሁሉም ለቀነ ነው። በቃ እንደዚ አምልጣ ነው ይወጣ ነው። አሁን የት ነው የምትገኙት እናንተ? እኔ አሁን አዋሽ መጥቼ ነው። ምን ጉዳት ደርሶብዎታል እርስዎ በግልዎ? ምን ያልደረሰ ነገር የለም። ቤቱ እንዳለ እየፈረሰ ንብረት የተባለ እንዳለ ወስዶብናል። እህልም ነበረ

በራቴ ምኑ በቃ ምንም ስ ማንም መንገደኛ እያነሳው እየለቀያልን ነው ያለውም እኛም በነፍሳችን ነው ይወጣሉ። ለልጆች እንኳን ሲሉ ወጣ የለም። አደጋው ከፍተኛ ነው። ደረሰ በተባለው ጥቃት ላይ የበኩላቸውን አስተያየት እንዲሰጡን በተለያየ ደረጃ የሚገኙ የኦሮሚያ ክልል የመንግሥት ሥራ ኃላፊዎችን ለማነጋገር ያደረግነው ጥረት አልተሳካልንም ከተጠቂዎች ከተገኘው የመጀመሪያ መረጃ በስተቀር።

በጥቃቱ በሰው ሕይወትና በንብረት ላይ ስለደረሰው ጉዳት እስካሁን በውል የታወቀ ዝርዝር የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬም መሰለ በስፍራው ስለተፈጸመው የጥቃት ጥቆማ ለኮሚሽኑ እንደደረሰውና ምርመራ እንደሚያደርግ ጠቅሰው ለጊዜው ስለ ጉዳዩ የሚሉት ዝርዝር ነገር እንደሌለ ለቪኦኤ ገልጸዋል። በኦሮሚያ ክልል የምስራቅ ሸዋ ዞን በኩል ቆርኬ ተብላ በምትታወቀው በዚች ከተማና አካባቢው ካለው የጸጥታ ሁኔታ ጋር

በተያያዘ የአማራና የኦሮሚያ ክልል አስተዳደሮች ውዝግብ ውስጥ መግባታቸውን ከዚህ ቀደም መዘገባችን ይታወሳል። ከአነጋገርናቸው ውስጥ የበዙት ነዋሪዎች ጥቃቱ የተፈጸመው የኦሮሚያ ክልል ልዩ ኃይል አባላት ባሏቸው የመንግሥት ታጣቂዎች ሲሆን የኦሮሚያ ክልላዊ መንግሥት እንደዚሁም የኢትዮጵያ ፌዴራል መንግሥት በተለያዩ ጊዜያት በሰጧቸው መግለጫዎች የኦሮሚያ ልዩ ኃይል መፍረሱንና አባላቱም ወደ ሌሎች የጸጥታ መዋቅሮች መግባታቸውን ገልጸዋል።

በነዋሪዎቹ የተገለጹትን ታጣቂዎች ማንነት በተመለከተ ከሌላ ሦስተኛ ወገን ማረጋገጥ አልተቻለም። በሌላ በኩል ከኦሮሚያ ክልል መንግሥት ቃል አቀባይ፣ ከኦሮሚያ ክልል ጸጥታ ቢሮ፣ ከምስራቅ ሸዋ ዞን ኮሚኒኬሽን ጽህፈት ቤት እንደዚሁም ከፈንታሌ ወረዳ አስተዳዳሪ ምላሽ ለማግኘት በእጅ ስልካቸው ላይ ጭምር በመደወል ያደረግነው ጥረት አልተሳካም። በተጨማሪም የመከላከያ ሚኒስቴር ቃል አቀባይ እጅ ስልክ ላይ ደውለን ምላሽ ለማግኘት ያደረግነው ጥረት

አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ፣ ከአዲስ አበባ ስትከታተሉ የቆያችሁት የማክሰኞ ምሽት የአብይ ርዕስ ዘገባችን ነበር። የትንታኔ መጽሔት ይቀጥላል።

roa

ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ባለፈው ሳምንት አርብ በታጣቂዎች በተፈጸመ በተባለ ጥቃት አምስት ሰዎች እንደተገደሉና የመቅሰል አደጋ የደረሰባቸው ተጎጂዎችም እንዳሉ የወረዳው ባለሥልጣናት ተናገሩ። ከተጎጂዎቹ አንዱ እንደሆኑና በታጣቂዎች በተተኮሰ ጥይት እጃቸውን እንደተመቱ ለአሜሪካ ድምጽ የገለጹት የወረዳው ነዋሪ ጥቃቱ ከነቀምት በአንገር ጉቴ በኩል ወደ ጊዳ አያና ከተማ እያመሩ በነበሩ መንገደኞች ላይ ልዩ

ስሙ ድችኦ በሚባል ቦታ እንደተፈጸመና አምስት ሰዎች እንደተገደሉም አስረድተዋል። በግዳ አያና ወረዳ ሆስፒታልም በጥቃት የተጎዱ የአምስት ሰዎች አስክሬንና ሌሎች አምስት ተጎጂዎች ከአካባቢው ወደ ሆስፒታሉ እንደመጡም ታውቋል። ገልሞ ዳዊት ተጨማሪ ያለው

በኦሮሚያ ክልል ምስራቅ ወለጋ ዞን ከአንገር ጉቴ ወረዳ ወደ ግዳ አያና ወረዳ በህዝብ መጓጓዣ እያቀኑ በነበሩ ሰዎች ላይ ታጣቂዎች ከፈቱት በተባለ ተኩስ ጉዳት መድረሱን የገለጹት የጥቃቱ ሰለባ መሆናቸውን የተናገሩ ተጓዦችና የአካባቢው አስተዳደር ናቸው። ስማቸው እንዳይጠቀስ የጠየቁ ግለሰብ ከቀናት በፊት በታጣቂዎች የተገደለን ግለሰብ ለቅሶ ለመድረስ ከነቀም ተነስተው ወደ ግዳ አያና በማምራት ላይ ያሉ መስከረም አምስት ሁለት ሺ አስራ ስድስት ዓመተ ምህረት ጥቃቱ እንደደረሰባቸው

ይናገራሉ። መንገዳቸው ላይ የመከላከያ ሰራዊት አባላትን አግኝቶ እንደነበረ እንዲያልፉም እንደተነገራቸው ይናገራሉ። አንድ ወዲህ ላይ ለነበሩ የመከላከያ ሰራዊት አባላት በዘመዳችን ጊዳያና ላይ ተገሎብን ለቅሶ እየሄደን እንደሆነና አጅበው እንዲሸኙም ብንጠይቅ ማታ አካባቢውም ቃኝተናል ሂዱ አሉን። መንገዳችንን ቀጠልንና አንድ ወዲህን አለፍን።

ዲቾ ማዞሪያ አካባቢ ስንደርስ ሶስት ሰዎች መሳሪያ ደቀኑብንና ተሽከርካሪያችንን አስቆሙ። ሹፌሩን ፈርቶ አቆመና አስወረዱን። ያላችሁን ሁሉ አምጡ ብለው ገንዘብና የእጅ ስልኮቻችንን ሁሉ ሰጠን።

በዚህ መሃል ፊቱን በሽርጥ የሸፈነው አንዱ ታጣቂ ሹፌሩን በጥይት መታው፣ ሌላውም በላያችን ላይ የጥይት ናዳ አዘነበብን። ሁለቴ ተመላልሶ ነው የተኮሰብን። ይህ ሁሉ እንግዲህ ንብረታችንን ካስረከብናቸው በኋላ ነው። በአጠቃላይ 17 ተሳፋሪዎች ነበረን። እኔም ብዙ ደም ፈሶኛል። ቢሆንም ፈጣሪ አትርፎኛል። ይዞን የመጣው ልጅ በመሃል ዘለልና ከባሌስትራ ጀርባ ተደበቀ። ታጣቂዎቹ ከዘረፉንና ከተኮሱብን በኋላ ወደ ጫካው ነው የተመለሱት።

በጥቃቱ አምስት ሰዎች ጉዳት እንደደረሰባቸው እኚሁ ተጎጂ ይናገራሉ። በዚህ ጥቃት አምስት ሰው ወዲያው ሞቷል። ከእነርሱም ሶስቱ የአንድ ቤተሰብ አባላት ናቸው። አንዱ የስድስት ልጆች አባት፣ ሌላውም የሰባት ልጆች አባት ነበሩ።

ከሟቾቹ አንዱ አሚን ኑሩ ይባላል። አህመድ ባቡ ሀጂ ማሙድ ደግሞ አሽከርካሪው ነው። ቢንላድን ኢብን ኑሩ የሚባልም የ20 ዓመቱ ገደማ ወጣት ነበር። ከተረፉት ተሳፋሪዎች ሁለቱ አጠገቤ ናቸው። የምናገግም አይመስለንም። እኔ የተመታሁት ቀኝ እጄን ነው። የተተኮሰብኝ ጥይት ደረቴን መጥቶ ቀኝ እጄን በስቶ ነው ያለፈው። አሁን በሕክምና እየተረዱ እንደሆነ የገለጹት ተጎጂው ከታጣቂዎቹ አምልጦ በመኪናው ባለስትራ ስር ተደብቆ የነበረ ሰው ወደ ግዳያና ሆስፒታል እንዳመጣቸው ተናግረዋል።

የተባለውን ግለሰብ በስልክ ያነጋገር ነው ሲሆን ሶስት ሲቪል የለበሱና ፊታቸውን የሸፈኑ ታጣቂዎች ጥቃቱን እንዳደረሱባቸው አስረድተዋል። ሳሚቻ ይገሱ ኔማ ንስጫልስኔ ጣባኔ

ሲያስቆሙን ይዘርፉናል እንጂ እንዲህ የከፋ ጥቃት ያደርሱብናል ብለን አልጠበቅንም ነበር። የእጅ ስልካችንንና የያዝነውን ገንዘብ ከሰጠናቸው በኋላ ከእኛ ጋር የነበሩትን ሴቶችንና ህጻናትን እንዲሄዱ አደረጉ። ወዲያው ከታጣቂዎቹ ፊቱን በሽርጥ የሸፈነው ሹፌሩን ገንዘብ ጠየቀውና ይኸው እየሰጠሁ ነው እያለው ተኮሰበት። እርሱ ተመቶ ሲወድቅ ወደ እኛ ዞረው ተኩስ ከፈቱ። እኔም ከቦታው ብዙም ሳድርቅ ከመኪናው በጀርባው በኩል ዞሬ ከባሌስትራው በኋላ ተደበኩ።

ታጣቂዎቹ አከታትለው የተኮሱብን ቆዩና በመጡበት ወደ ወንዝ ተመለሱ። እኔም መኪናውን አስነስቼ የተጎዱትን ከሴቶችና ህጻናት ጋር ይዤ ወደ ከተማ መጣው። ታጣቂዎቹ በአማርኛ ቋንቋ ሲነጋገሩ እንደነበረ የጠቀሱት ተጎጂዎችና አስተያየት ሰጪዎቹ ለጥቃቱ በአካባቢው ይንቀሳቀሳሉ ያሏቸው የፋኖ ታጣቂዎችን

ተጠያቂ አድርጋሉ። የግዳ ያና ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ዋጋሪ ጉደያ ጥቃቱ መፈጸሙን ገልጸዋል። ከአንገር ጉቴ ወደ ጊዳ አያና ሲሄድ በነበረ የህዝብ ማጓጓዣ ላይ በጽንፈኛ ኃይሎች ጥቃት ተከፍቶ የአምስት ሰዎች ህይወት ሲያልፍ ሌሎች አምስት ሰዎች ደግሞ ቆስለዋል። ይህ ክስተት በጽንፈኛ የአማራ ኃይሎች ነው የተፈጸመው። በግዳ አያና ወረዳ አንድ ወደ ዲጅ ተወልደው ያደጉት አቶ አላምረው አከለ ግን

የታጣቂዎቹን ድርጊት በፋኖዎች ወይም በአማራ ታጣቂዎች ላይ ማሳበቡ ተገቢ አይደለም ይላሉ። ፋኖ የሚለው አልኩ ከእውነት የራቀ ነው። ሌቦች አሉ ስራያ ብለው በሀብታም ቁጭ ብለው መብላት የለመዱ ሀብታ ሌቦች በትክክል ስራው ፈጥመውታል። እኔን አሁን ልታገኘኝ ላታገኘኝ ትችላለህ። አሁን የእርሻ ቦታ ሁኜ ነው አሁን ማናግርህ።

በትክክለኛ ፋኖ የሚለው የለም። በትክክል በአማራ ስም የሚነግዱ ሌቦች ናቸው እንጂ ፋኖ የሚባል እኛ አርሶ አደር ነን። በአንድ ወደዲቻ ውስጥ ፋኖ የሚባል የለንም በጭራሽ። እዚህ ያለው መከላከያ ነው። እዚህ ያለው አርሶ አደር ነው። ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁ በወረዳው የግዳ አያና ሆስፒታል የህክምና ባለሙያ የተጎዱ ሰዎች ወደ ሆስፒታላቸው መምጣታቸውን አረጋግጠዋል።

አምስት ሰዎች ደማቸው ክፉኛ በመፍሰሱ በድንገተኛ ክፍል እየታከሙ ናቸው። የሌሎች የአምስት ሰዎች አስከሬን ወደ ሆስፒታላችን ደርሷል። በሌላ በኩል በግዳያና ተፈጽመዋል የተባለውን ግድያ በተመለከተ ተቃዋሚው የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥተዋል። የህዝብ ግንኙነት ባልደረባ አቶ ለሚ ገመቹ የድርጊቱ ፈጻሚዎች በመንግስት መዋቅር ስር ያሉ ሰዎች ናቸው ሲሉ ክስ አሰምተዋል። ቃማ ከሚራወተ ሜከንጀዶፍ ኬሰቱ ጋፈሰነ በከሰነ ከንቱረን

በየትኛው አካል ተፈጸመ የሚለውን በተመለከተ በአካባቢው በነበሩ ሰዎች እንደተነገረን፣ ያው የጸጥታ ኃይል የደንብ ልብስ የለበሱ ናቸው። አማርኛ ተናጋሪ ሰዎች አደረሱ ቢባልም ሁሉም የአማራ ታጣቂ ላይሆን ይችላል። ምክንያቱም ከጥቃት አድራሾቹ የፌዴራል ፖሊስ ደንብ ልብስ የለበሱ አሉ እየተባለ ስለሆነ ማለት ነው። ይህ ደግሞ ሴራው የመንግስት ጓዳ ውስጥ መሆኑን ያሳያል ማለት ነው።

የኢትዮጵያ ሰብአዊ መብቶች ኮሚሽን በምስራቅ ወለጋ ዞን ግዳያና ወረዳ ልዩ ስሙ ዲቾ በሚባል ቦታ ተፈጸመ የተባለውን ግድያ እያጣራ እንደሆነ ጠቁመዋል። የኮሚሽኑ የጅማ ቢሮ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ ከቅርብ ጊዜ ወዲህ ታጣቂዎች በኦሮሚያና አማራ አዋሳኝ አካባቢዎች እያደረሰ እንደሆነ የተገለጸውን ጥቃት በተመለከተ ማስረጃን በማሰባሰብ ላይ እንደሆኑ ነው ያስረዱት። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።

በጋምቤላ ክልል የባሮ ወንዝ ሞልቶ ባስከተለው ጎርፍ በጋምቤላ ከተማና በዘጠኝ ወረዳዎች በርካታ ሰዎችን እንዳፈናቀለ የክልሉ መንግስት አስታወቀ። በጋምቤላ ከተማ ጤና ጽሕፈት ቤት ኃላፊ እና የከንቲባው ተወካይ አቶ ሳይመን

ቲያቺ ባለፉት አራት ቀናት ውስጥ ስድስት ሺህ የሚደርሱ ሰዎች ተፈናቅለው በትምህርት ቤቶችና በደረቃማ አካባቢዎች ላይ እንደሚገኙ ለአሜሪካ ድምጽ አስታውቀዋል። በተመሳሳይ በኦሮሚያ ክልል አንዳንድ አካባቢዎች የክረምቱ ዝናብ የሚያስከትለው ጎርፍ ከ270 ሺህ በላይ ሰዎች ላይ ጉዳት ሊያስከትል እንደሚችል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ባለፈው ሳምንት ውስጥ አመልክቷል። በዚህ ጉዳይ ላይ ናኮር መልካ ተጨማሪ ዘገባ አለው።

በጋምቤላ ክልል የባሮ ወንዝ ሞልቶ ባለፉት አራት ቀናት ባስከተለው ጎርፍ አራት ቀበሌዎች ውስጥ የሚኖሩ ስድስት ሺህ የሚደርሱ ሰዎች እንደተፈናቀሉ የጋምቤላ ከተማ ጤና ጽህፈት ቤት ኃላፊ እና የከንቲባው ተወካይ አቶ ሳይመን ቲያቺ ለአሜሪካ ድምፅ ተናግረዋል። በውሃ ሙላት ምክንያት ውሃውን ወደ ከተማ እየገባ ነው ያለው ወደ አራት የሚሆን ቀበሌዎች ከዜሮ ሶስት በስተቀር አሁን ብዙ ሰው ተፈናቅሏል። ቢያንስ እስከ ስድስት ሺህ ሊደርስ ይችላል

የተፈናቀለው አንዳንድ ሕዝብ ወደ ባሮ ዳር አካባቢው ነው መኖሪያቸው እና ይህ ችግሩ ካጋጠሙ በኋላ ወደ ውሃ የሌለው ቦታ እንዲሄዱ እንዲሸሹ ደርገና በትምህርት ቤቶች እንዲገቡ። አቶ ጋትሎ አክሙን የተባሉ የጋምቤላ ነዋሪ ተፈናቃዮቹ በአስቸጋሪ ሁኔታ ውስጥ እንደሚገኙ ጠቅሰው አፋጣኝ ድጋፍ እንዲደረግላቸውም ጥሪ አቅርበዋል።

በጋምቤላ ከተማ አጠቃላይ በአራት ቀበሌ ላይ ነው ጎርፍ የገባ። በዜሮ አንድ፣ በዜሮ ሁለት፣ በዜሮ አራት እና በዜሮ አምስት አካባቢ ነው ጎርፍ የገባ። በጣም የተፈናቀሉት ያለበት ቦታ ዜሮ እና ዜሮ ሁለት በጣም ተፈናቅሏል። በተለይ በአራት ኪሎ አካባቢ የምትባል በዜሮ ሁለት ቀበሌ ላይ በጣም ማህበረሰቡን መንገድ ዳር ነው ተገኝተው ያሉ። በየትምህርት ቤቶችም ተሰልሏል፣ እዛው አካባቢ ላይ ነው ያሉት። ድጋፉን እስካሁን ከመንግስት ምላሽ ዛሬ እየጠባቅን ነው። የጋምቤላ ከንቲባ ተወካይ አቶ ሳይመን በደረሰው የጎርፍ አደጋ ንብረት እንደወደመና በእንስሳት ላይም ጉዳት እንደ

ደረሰ ገልጸው እስካሁን በጎርፉ የሰው ሕይወት አለማለፉን ተናግረዋል። የክልሉ አደጋ መከላከል ደግሞ እነሱ ባለሙያዎች ከኛ ጋር ስራ እየሰሩ ነው ስራ ላይ ናቸው። ጊዜ እርዳታ ለመስጠት ጉዳይ የሚመለከተው ተቋማት እንፎርም አድርገን በተለይ መንግስት ያልሆኑ ተቋማት ወደዚህ ስራ እንዲገቡ ጥሪ እያደረግን ነው

እና ከተወሰነ ቀናት በኋላ ምናልባት የሆነ የእርዳታ ሊመጣ ይችላል። እና በጤና በኩል የሌላ በሽታ ተጋላጭ እንዳይሆን ጎበር እንዴት እንደሚገኝ አንዳንድ መድኃኒት እንዴት እንደሚገኝ ኮሚኒኬሽን አድርገን ነው ከክልሉ ጤና ጥበቃ ቢሮ ጋር። በጋምቤላ ከተማ የተከሰተው ጎርፍ በዚህ መጠን ህብረተሰቡን ያፈናቀለው ከአስራ አምስት ዓመት በፊት በሁለት ሺህ ዓመተ ምህረት እንደነበረ ያስታወሱት የከተማው ነዋሪ አቶ ጋትሏክ የባሮ ወንዝ በሞላ ቁጥር ዳግም ህብረተሰቡን እንዳያፈናቅል

استنت كرة دمي شام القتال

በጎርፍ ምክንያት ህይወቱን ያረፈ ሰው የለም። ግን በዚህ ንብረት ላይ ጉዳት አደርሰዋል፣ መንገዶችም ይዘጋግተዋል። አሁን እስከ ወረዳዎችም እየጨመረ ከሄደ በጣም የሚያስከፋ ጉዳትም ለወረዳዎችም ግንኙነትም ይቋረጣል የሚል ግምታለን። መንግስት ራሱ ባሮ ዳር ያሉ አካባቢዎችም ተገድፎ ዋ ቢወጣም ራሱ ማህበረሰብ ጋር እንዳይደርስ መፍት መበጀት የሚችለው መንግስት ነው። በተመሳሳይ የክልሉ ርዕሰ መስተዳድር ተወካይና የሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኡሞድ ሙድ እንዳሉት የሚበዛው የክልሉ ህዝብ ወንዞች

እየተከተለ የሰፈረ ነው። በመሆኑም የባሮ የአልዌሮ የጊሎና የአኮቦ ወንዞች ሞልተው በመፍሰስ

በዘጠኝ ወረዳዎች ውስጥ በሚገኙ ነዋሪዎች ላይ ጉዳት ማድረሳቸውን እንደገለጹ ከክልሉ ኮሚኒኬሽን ጽሕፈት ቤት የማህበራዊ ትስስር ገጽ ለማወቅ ተችሏል። በጎርፉ ከተጥለቀለቁት ዘጠኝ ወረዳዎች አምስቱ በኑዌር ዞን የሚገኙ ሲሆኑ ኢታንግ ልዩ ወረዳ፣ ጋምቤላ ወረዳ፣ ጎግ እና ጆር ወረዳዎች ሌሎቹ ናቸው። ነዋሪዎቹ ለጊዜው ወደ ደረቃማ አካባቢዎች ሲፈናቀሉ፣ በጎርፍ አደጋው የደረሰውን የጉዳት መጠን የመለየት ስራ እየተከናወነ እንደሆነ የኮሚኒኬሽን ጽሕፈት ቤቱ አስታውቋል። በዚህ ጉዳይ ላይ ከክልሉ ርዕሰ መስተዳድር ተወካይ ተጨማሪ

ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል በኦሮሚያ ክልል አንዳንድ አካባቢዎች ከክረምቱ ዝናብ ጋራ ሊከሰት የሚችለው ጎርፍ ከ270 ሺህ በላይ ሰዎች ላይ ጉዳት ሊያስከትል እንደሚችል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ባለፈው ሳምንት ውስጥ ጠቁሟል። ቢሮው ከአርሲ ዞን አዳባ ወረዳ በጎርፍ ሳቢያ የተፈናቀሉ በቁጥር ከ6800 የሚልቁ ሰዎች እንዲሁም ከምዕራብ ሸዋና ከደቡብ ምዕራብ ሸዋ ዞኖች ውስጥ

የአዋሽ ወንዝ ሞልቶ ባስከተለው ጎርፍ ነዋሪዎቹ እንደተፈናቀሉ ጠቅሶ በቂ ድጋፍ አለማግኘታቸውን አመልክቷል። ውሽ የተባለ ግብረሰናይ ድርጅትም በአካባቢው የውሃና ውሃ ወለድ በሽታዎች እንዳይስፋፉ እየሰራ እንደሚገኝ አስታውቋል። በጉዳዩ ላይ ከኦሮሚያ ክልል ቡሳ ጎኖፋ ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ

የትግራይ ክልልን መነሻ አድርጎ ላለፉት ሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት ለተሳተፉ የትግራይ ታጣቂዎች አካል ጉዳተኞች የሚገለገሉበት ማዕከል በመቀለ ከተማ ተከፈተ። ግንባታውን በማስተባበር የተሳተፈው የትግራይ ክልል አርበኞች ኮሚሽን ማዕከሉ በመቶ ሰማንያ ሚሊዮን ብር ወጪ እንደተገነባ አስታውቋል። ሙልጌታ አጽባሐ ተጨማሪ ዘገባ አለው።

ብኮሚሽን ሓርበኛታት ትግራይ ብምትሕባር ዝተሃነፀ እዚ ማእኸል ፍሉይ ክንክንን ምሕብሓብን ዘድልዮም ተዋጋእቲ ሓይልታት ትግራይ ዝነበሩ ጉዳኣት ኩናት ዝጠቀምሉ ብልዕሊ ሚእትን ሰማንያን ሚሊዮን ብር ዝተሃነፀ እዩ እዚ ማእኸል ሕክምና መንበሪ መመገቢ መዘና አድማጮቻችን ለተከስተው የቴክኒክ ስህተት ይቅርታ እንጠይቃለን በመከታተል ላይ የምትገኙት ባ2ሁለት

በ25 እና በ31 ሜትር ባንድ ወደ እናንተ እየደረሰ ያለውን የማክሰኞ ምሽት የቪያ መሀሪክ የመሰናዷችን ነው። ስርጭቶቻችንን ከሬዲዮ በተጨማሪ በቪያ መሀሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ ተከታተሉ ዘንድ በአክብሮት እንጋብዛለን። ትክክለኛው ድምጽ እስኪሰናዳ ድረስ ስርጭቶቻችንን ልታገኙ የምትችሉባቸውን መስመሮች ነው የምናስተዋውቃችሁ የፌስቡክ ገጻችን አት ቪያ መሪክ?

ዶትኮም ነው። እንዲሁም ደግሞ ድረገጻችንም ቪዮ ማሀሪክ ዶት ኮም ነው። እዛ ላይ ልታገኙን ትችላላችሁ። አስተያየት ወይም ጥያቄ ቢኖራችሁ በኢምቦክስ ልታደርጉልን ትችላላችሁ። ስልክ ቁጥራችሁንም ብትተውልን ወደ እናንተ መልሰን በመደወል ጥያቄዎቻችሁንና አስተያየቶቻችሁን መቀበል እንችላለን። እስከዛው ድረስ እንግዲህ ማስታወቂያ የምናስገድ ይሆናል ወደ

ተከታዩ ዘገባ ነው የምንሻገረው። የትግራዩን ዘገባ የምንመለስበት ይሆናል ከይቅርታ ጋር ማለት ነው። የአገው ለፍትህና ዴሞክራሲ ፓርቲ ሁለት ከፍተኛ የአመራር አባላቱ በቤኒሻንጉል ጉሙዝ ክልል መተከል ዞን ታስረው

እንደሚገኙ አስታወቀ። በአጠቃላይ ታስረው የነበሩት አምስት አመራሮች መሆናቸውን የገለጹት የፓርቲው ሰብሳቢ ዶክተር አዲሱ መኮንን ከአምስቱ አመራሮች ሁለቱ ካለፈው አመት ጳጉሜ አራት ቀን አንስቶ በስር ላይ እንደሚገኙና ፍርድ ቤት እንዳልቀረቡም አስታውቀዋል። ሌሎቹ ሶስት አመራሮች ደግሞ ሁለቱን ለመጠየቅ በሄዱበት ከመስከረም ሁለት ቀን አንስቶ ታስረው ዛሬ ረፋድ ላይ ስለመለቀቃቸውም

ተናግረዋል። የመተከል ዞን አስተዳዳሪ አቶ ለሜሳ ዋቆያ በበኩላቸው ግለሰቦቹ የታሰሩት ከአገውና ከጉሙዝ ሰዎች መልምለው በጫካ ሲያሰለጥኑ ተገኝተው ነው ብለዋል። የፓርቲው ሊቀመንበር ውንጀላውን አስተባብለዋል። ተከታዩ መሰናዶ በዚህ ዙሪያ ያተኩራል።

የአገው ለፍትህና ዴሞክራሲ ፓርቲ ሊቀመንበር ዶክተር አዲሱ መኮንን የፓርቲያቸው ሁለት የአመራር አባላት ጳጉሜን አራት ቀን 2015 ዓ ምት በመተከል ዞን ማንዱራ ወረዳ ገበያ ውለው ሲመለሱ በፖሊስ ተይዘው እንደታሰሩ ለአሜሪካ ድምጽ ገልጸዋል። ጳጉሜ አራት በ2015 ቅዳሜ ቀን ከአዊ ዞን ወደ ማንዱራ ወረዳ ገነተ ማርያም ከተማ የምትባል ሰዎች ሄዱ። የእኛ አመራሮች አቶች መልስ አግደው አግደው

ዕቅድና ስትራቴጂ ጉዳይ ኃላፊ አቶ ሰጣርጋቸው ማህጠንቱ፣ ፋይናንስ እና ንብረት አስተዳደር ጉዳይ ኃላፊ ሄዱ ማንዱራ ወረዳ ገነተ ማርያም ገበያ ላይ ገበያ ውለው ሻይ ቤት እያሉ እንግዲህ ለፖሊሶች ጠፍሮ ልውት ናቸው ተብሎ እንዲያዙ ተደረገ ማለት ነው። ምክንያቱን ለማወቅ ጥረት አደረግን። ያ ነገር ምክንያታችን ምክንያቱን ማወቅ አልቻልንም። መጨረሻ ላይ ግን ሰኞ ዕለት የእኛ ሁለት አመራሮች በጳጉሜ ስድስት ሁለት ሺህ አስራ አምስት የሄደው

ጥያቄ ያቀረቡ ከተማ አስተዳደር የፖሊስ ኮሚሽን ኮሚሽነር እናገኙ ኮሚኒኬት ከተደረገ በኋላ ምንድን ነው ያሉት የጎዴን አመራር ጋር ተገናኝተዋል። ያሉት ጎዴን ማለት ጉምዝ ሕዝቦች ዲሞክራሲያዊ ንቅናቄ ማለት ነው። ጉምዝ ሕዝቦች ዲሞክራሲያዊ ንቅናቄ ደግሞ በምርጫ ቦርድ እውቅና ያለው ሕጋዊ ፓርቲ ነው። ሊገናኙ ማለት ነው። ግን እንደ ድርጅት ግን ግንኙነት የለም እዛ ማለት ነው አልፈጠርንም

ምንም ነገር እስካሁን ፍርድ ቤት አልቀረ። ታሳሪዎቹን ለመጠየቅና የማንዱራ ወረዳ ፖሊስ ኃላፊን በጉዳዩ ዙሪያ ለማነጋገር ወደ ስፍራው የሄዱ የፓርቲው ምክትል ሊቀመንበርና ሌሎች ሁለት አመራሮችም ካለፈው ረቡዕ መስከረም ሁለት ቀን 2016 ዓ ም ጀምሮ ታስረው ፍርድ ቤት ሳይቀርቡ ዛሬ ረፋድ ላይ እንደተለቀቁ ሊቀመንበሩ ተናግረዋል። ቀድመው የታሰሩት ሁለቱ የፓርቲው አመራር አባላት ግን አሁንም በእስር ላይ ናቸው ብለዋል። የመተከል ዞን አስተዳዳሪ አቶ ለሜሳ ዋቆ

ቆያ በበኩላቸው በማንዱራ ወረዳ የተያዙት ሁለቱ የአገው ለፍትህና ዲሞክራሲ ፓርቲ አባላት ስለታሰሩበት ምክንያት አስረድተዋል። አላስፈላጊ ቅስቀሳ ውስጥ በውስጥ እየቀሰቀሱ እያሉ ነው የተያዙት። አገውና ጎሙስ ብለው ሰው መልምለው ጫካ ላይ ስልጠና ሲሰጡም ተይዘዋል። የነሱ ቼን ነው ይሄ

እንዲያው አድርገዋል የተባለው ቅስቀሳ ምን ላይ ትኩረት ያደረገ ነው? ስለምንድን ነው የቀሰቀሱት? እሱን ቅስቀሳ እሱን በአካል መጣ ከነሱ ብትሰማ ና ነው። የፓርቲው ሊቀመንበር ግን በመተከል ዞን አስተዳዳሪ የቀረበውን ውንጀላ አስተባብለዋል። በአጋጣሚ የፖለቲካ አመራር ሆኖ እንጂ ሰዎቹ የሆኑ ገ ሄዱት ለገበያ ህገ መንግስታዊ ህገ መንግስት አንቀጽ አንድ ላይ ያለው የመዘዋወር መብት ታግዶ ነው እንዴ?

እነዛ ሰዎች የታሰሩ ለምን መጣችሁ ነው የተባለው። የማንዱራ ሕዝብ ቻግኒ ላይ መጥቶ ይገባያል። የቻግኒ ሕዝብ ደግሞ ማንዱራ ላይ ሄዶ ግልገላ ላይ ሄዶ ይገባያያል። ያ ማህበረሰብ የተቀላቀለ አብሮ ዘመናት የሚሆነረ ማህበረሰብ

እስረኞቹ የሰብአዊ መብቶች ጥሰት እየተፈጸመባቸው እንደሆነና ሕክምናም ማግኘት እንዳልቻሉ ያመለከቱት የፓርቲው ሊቀመንበር ዶክተር አዲሱ የአመራሮቹን መታሰር ለምርጫ ቦርድ እንዳሳወቁ ገልጸዋል። ይሁንና የምርጫ ቦርድን አስተያየት ለማግኘት ያደረግነው ጥረት የቦርዱ አመራሮች ስብሰባ ላይ በመሆናቸው ምክንያት ለጊዜው አልተሳካም። ታሳሪዎቹ ስለተጠረጠሩበት ወንጀል እንዲሁም በታሳሪዎቹ ላይ ተፈጽሟል የተባለውን የመብት ጥሰት በተመለከተ ከመተከል ዞን እንዲ

እንዲሁም ከማንዱራ ወረዳ ፖሊስ ምላሽ ለማግኘት ያደረግነው ሙከራም ሊሳካልን አልቻለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አድማጭ ተመልካቾቻችን አሁን ወደ ቀደመው ዘገባችን ነው የምንመለሰው። የትግራይ ክልልን መነሻ አድርጎ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት ላይ ለተሳተፉ የትግራይ ታጣቂዎች አካል ጉዳተኞች የሚገለገሉበት ማዕከል በመቀለ ከተማ ተከፍቷል። ግንባታውን በማስተባበር የተሳተፈው የትግራይ ክልል አርበኞች ኮሚሽን ማዕከሉ በመቶ ሰማንያ ሚሊዮን ብር ወጪ እንደተገነባም አስታውቋል። ሙልጌታ አጽበሀ በአማርኛ ዘገባ አለው።

በትግራይ ክልል አርበኞች ኮሚሽን አስተባባሪነትና በሌሎች ተቋማት ተሳትፎ በ180 ሚሊዮን ብር የተገነባው የትግራይ የቀድሞ ተዋጊዎች ከፍተኛ ጉዳት የደረሰባቸው የመኖሪያ ማዕከል ዛሬ በይፋ ተከፍቶ አገልግሎት ጀምሯል። ማዕከሉ ለአካል ጉዳተኞች የሚያስፈልጉ መሰረታዊ መገልገያዎች

የተሟሉለት ነው። በመቶዎች የሚቆጠሩ ጦር ጉዳተኞች ከአራት ወራት በፊት በመቀለ ከተማ ባካሄዱት የተቃውሞ ሰልፍ አመራሮች ከኛ ይልቅ በግል ሕይወታቸው ተጠምደዋል፣ ቀጣይ የጉዳተኞች ሕይወት ተረስተዋል በሚል እንክብካቤ እየተደረገላቸው እንዳልሆነ ቅሬታ አሰምተው ነበር። ለጦር ጉዳተኞች ተብሎ የሚሰበሰበውን ሀብት አመራሮች እያባከኑት እንደሆነም አቤቱታ አቅርበው ነበር። ከዚህ ሰልፍ ተሳታፊዎች አንዷ የነበረችው የጦር ጉዳተኛዋ ጸጋ እያሱ ማዕከሉ መከፈቱ ለጉዳተኞች መልካም

እንደሆነ ተናግራለች። ሰላማዊ ሰልፍ ወፂነ ያና ሰላማዊ ሰልፍ ዘውፅና ምክንያት ጋር ከዚህ ቀደም ሰልፍ የወጣ ነው ምግብ ህክምናና ክብካቤ በማጣታችን ነበር። መንግስት ችግራችንን እያየልን አልነበረም። በልዩ ሁኔታ ወደዚህ ማዕከል መምጣታችን ጥሩ ነው። አሁንም ግን

ተገቢ ህክምና ምግብና የንጽህና መጠበቂያ ያስፈልገናል። ሳሙኤል ነጋ የተባለ ሌላ የጦር ጉዳተኛም በቂ ህክምና አግኝቶ ወደ ነበረበት ለመመለስ ፍላጎት እንዳለው ተስፋው ገልጿል። ፈጣሪ ተይድዎ ካብዚ ዘለኹ ተላይለ ኣብቲ ዝነበርኩ ሂወተ ኣብቲ ዝነበርኩ ናይ ንግዳ ዓለም ያ ፈጣሪ ከፈቀደ በቂ ህክምና አግኝቼ ካለሁበት ወጥቼ ወደ ቀድሞ ሕይወቴና የንግድ ስራዬ ለመመለስ እፈልጋለሁ።

ከጓደኞቼ ጋር እንደ ልቤ መጫወት የምችልበት ምቹ ሁኔታ ይፈጠራል የሚል ተስፋም አለኝ። ማዕከሉን መርቀው የከፈቱት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳም አስተዳደራቸው የጦር ጉዳተኞቹን ለመደገፍ እንደሚሰራ ተናግረዋል። ሕዝቡን በሽካ ጉዳትና ዝግቦም አሁንም በሺዎች የሚቆጠሩ የጦር አካል ጉዳተኞች ገና የሚገባቸውን እንክብካቤ እንዳላገኙ በሚገባ እንረዳለን

ሁሉንም ነገሮች አስተካክለን ማንኛውም የትግራይ ሀብት ለጀግኖቻችንና ለጀግኖቻችን ወላጆች እንጂ

ለሌላ እንደማይሆን ላረጋግጥላችሁ እፈልጋለሁ። አቶ ጌታቸው በክልሉ በሺዎች የሚቆጠሩ የጦር አካል ጉዳተኞች እንዳሉ ይናገሩ እንጂ ቁጥሩ ምን ያህል እንደሆኑ አልጠቀሱም። ዛሬ ተመርቆ በተከፈተው የአገልግሎት ማዕከል 235 ከፍተኛ የአካል ጉዳት የደረሰባቸውና ልዩ እንክብካቤ የሚያስፈልጋቸው የጦር ጉዳተኞች ገብተው መጠቀም እንደጀመሩ ታውቋል። ተጨማሪ 57 ከፍተኛ ጉዳት ያለባቸው የቀድሞ ተዋጊዎችም በቅርቡ እንደሚገቡ

በምረቃ መርሃ ግብሩ ተመልክቷል። ለአሜሪካ ድምፅ ሙልጌታ አጽብሃም መቐለም

በመጪው የፈረንጆቹ አመት መጨረሻ ላይ የሶማሊያ ሰራዊት ለሀገሪቱ ጸጥታ ኃላፊነት እንደሚወስድ ሲጠበቅ የአፍሪካ ህብረት የሰላም ልዑክ ቀስ በቀስ ሀገሪቱን ለቆ በመውጣት ላይ ይገኛል። የህብረቱ ልዑክ ከአውሮፓውያን አቆጣጠር 2007 አንስቶ በሶማሊያ መንግስት ከአልሸባብ ጋር ላለበት ፍልሚያ እገዛ ሲያደርግ ቆይቷል። ከአልሸባብ ጋር የሚደረገው ፍልሚያ ግን ገና አልተቋጨም። ሙሀመድ ሼክ ኑር ከሞቃዲሾ የላከውን ዘገባ

እንግድ ወልዴ እንደሚከተለው አሰናችታል። በደቡብና ማዕከላዊ ሶማሊያ ላለፉት 16 ዓመታት የመንግሥትን ይዞታና መሬት ሲጠብቅ የነበረው የአፍሪካ ኅብረት የሰላም ልዑክ ወይም ከሁለት ዓመታት ወዲህ በሚጠራበት በሶማሊያ የአፍሪካ ኅብረት የሽግግር ልዑክ አገሪቱን ለቀው መውጣት ጀምረዋል። በመጪው የፈረንጆች ዓመት መጨረሻ የሶማሊያ ሰራዊት የጸጥታ ማስከበር ሥራውን እንደሚረከብ ይጠበቃል።

ባለፈው ሰኔ ሁለት ሺህ የሚሆኑ የልዑኩ ወታደሮች ስድስት ወታደራዊ ይዞታዎችን ለሀገሪቱ ጦር አስረክበው ሶማሊያን ለቀው ወጥተዋል። አሁን በመካሄድ ላይ ባለው ሁለተኛው ምዕራፍ ሶስት ሺህ የሚሆኑ የልዑኩ አባላት እስከ መስከረም መጨረሻ ሀገሪቱን ለቀው እንደሚወጡ ይጠበቃል። የልዑኩ አዛዥ ሌትና ጄኔራል ሳም ኦኪዲንግ እንደሚሉት የጸጥታ ክፍተት እንዳይኖር ለቆ መውጣቱ ይለት የተከናወነው ቀስ በቀስ ነው። ኢት ኢዝ ኖት ዋን ሙቭ

በአንድ ጊዜ አይደለም የወጣ ነው። በአንድ ጊዜ ቢሆን ኖሮ ነገሮች ጥሩ አይሆንም እንል ነበር። ይህ ግን በስርዓቱና ደረጃ በደረጃ የተፈጸመ ነው። የሀገሪቱ ብሔራዊ ጦር ልዑኩን ለመተካት ዝግጁ የሚሆነው ሁለት ሁኔታዎች ሲሟሉ ነው ይላሉ፣ የቀድሞ የሶማሊያ ብሔራዊ የጸጥታ ደህንነት መስሪያ ቤት ኃላፊ አብዱራህማን መሐሙድ ቱሮያሬ።

የመጀመሪያው ቅድመ ሁኔታ የሶማሊያ ጦር ልክ የአፍሪካ ሕብረት ጦር እንዳለው መሳሪያና ንብረት እንዲኖረው ማድረግ ነው። ሁለተኛው ደግሞ ተመድ በሶማሊያ ላይ የጣለው የጦር መሳሪያ ማዕቀብ እንዲነሳ ማድረግ ነው። የሶማሊያ ጦር በሚገባ የታጠቀ እንዳልሆነ ቢገመትም የመከላከያ ሚኒስቴሩ የተግባቦት ኃላፊ ኢብራሂም ሐሳን ሐጂ በጦሩ አቅም ይተማመናሉ።

እንደምታውቀው የሶማሊያ ጦር የህብረቱ ልዑክ ይዞ የነበራቸውን ዋና ወታደራዊ ይዞታዎች ተረክበዋል። እነዚህም ወታደራዊ ይዞታዎች በሚገባ ያስተዳድራሉ ብለን እናምናለን። የቀድሞ የሶማሊያ ፕሬዚደንት አማካሪና የፖለቲካ ተንታኝ የሆኑት ሐሳን ሼክ ልዑኩ ተጠናቆ ከወጣ በኋላ ራሷን የቻለች ሶማሊያን ማየት ይሻሉ ምዱግ አፍሪክ

የአፍሪካ ህብረት ለሶማሊያና ህዝቧ እርዳታ ሲያደርግ ቆይቷል። አሁን ህብረቱ ከሀገሪቱ በሚወጣበት ጊዜ የሶማሊያ ህዝብ የራሱን ጉዳይ በተመለከተ ኃላፊነት መውሰድ አለበት። ከመንግሥት ጋር አንድ በመሆን በውጭ እርዳታ ሳይሆን በሶማሊያ ኃይልና ሀብት ደህንነቱን ማስጠበቅ አለበት። ከእንደ አውሮፓያን አቆጣጠር 2007 ዓ ም ጀምሮ ላለፉት 16 ዓመታት የአፍሪካ ህብረት ልሁግ

ከአልሸባብ ጋር ፍልሚያ በማድረግ ላይ ያለውን የሶማሊያ መንግሥት ሲደግፍ ቆይቷል። ያም ሆኖ ከአልሸባብ ጋር የሚደረገው ውጊያ ገና አላለቀም። ቡድኑ ከተሞችን፣ መንደሮችንና ራቅ ያሉ አካባቢዎችን መቆጣጠሩን ቀጥሏል።

የማክሰኞ ምሽት መሰናዷችን ይቀጥላል። የመጀመሪያው ምዕራፍ ፈጽመናል፣ ወደ ሁለተኛው ምዕራፍ እንሻገራለን። የሁለተኛው ምዕራፍ የመጀመሪያው ዘገባችን ንግድና ምጣኔ ሀብት ነው።

በአዲስ አበባ ከተማ የጤፍ ዋጋ እየናረ እንደሚገኝ የገለጹ ሸማቾች በልቶ ማደር አዳጋች እንደሆነባቸው እየሆነባቸው እንደመጣ ተናግረዋል። ከሁለት ወራት በፊት 80 ብር ይሸጥ የነበረው የአንድ ኪሎ ነጭ ጤፍ ዋጋ

አሁን እስከ መቶ ሃምሳ ብር ድረስ እየተሸጠ እንደሚገኝም ገልጸዋል። በአማራ ክልል ጤፍ አምራች በሆኑ አካባቢዎች የተስፋፋውን ግጭትና አለመረጋጋትን ተከትሎ ጤፍን ጨምሮ የምግብ እህሎች በገበያ ላይ በሚፈለገውን መጠን እንደማይገኙ የከተማዋ ነዋሪዎች ለአሜሪካ ድምጽ ተናግረዋል። አስማማዋየ ነው በዚህ ዙሪያ ዘገባ አለው። በተለምዶ ጉሊት እየተባለ በሚታወቀው አነስተኛ ንግድ ላይ ተሰማርተው ቤተሰባቸውን እያስተዳደሩ የሚገኙት ወይዘሮ መሰረት የአዲስ አበባ ከተማ ነዋሪ ናቸው።

የኑሮ ሁኔታው በእጅጉ እየከበደ እንደ መጣ የሚናገሩት እኒህም አወራ፣ በተለይ በጤፍ ዋጋ ላይ በቀጣይነት እየታየ ያለው ጭማሪ ደግሞ በልቶ ማደርን አስቸጋሪ አድርጎታል ሲሉ ያማርራሉ። አሁን በእኛ ጋር በቃ የሆነ እማትለው እዚህ ግባ እማትለው ጤፍ መቶ ሀያ መቶ ሀያ አምስት ብር እየተሸጠ ነው ያለው አንዷ ኪሎ። የቀን ስራ ሰራህም ምንም አልክም። በፊት እንደፈለክ ሁለት እንጀራ ሶስት እንጀራ ገዝተክም እንደፈለክ ቤተሰብ አስተዳድረህም ልጅህን የፈለግ ከሆን አልብሰህም ይኖራል። አሁን ሰርተክ

ለምግብና ለቤት ኪራይ እሱንም የማይበቃ በረንዳ የሚወጣ ስም ትሰው አለ ፈርተህ መታወቀ የቤትን ቀዳዳ የማይሸፍንበት ሰዓት እንጀራ በልተው የማታድርበት ሰዓት ላይ ነው። የኑሮ ውድነቱ በጣም ጣራ እያነካን ያለው ዛሬ መንገድ ስታዘጋ ከተባለ ጤፍ ጨምሮ ነው የምታገኘው። ስንዴ ጨምሮ ነው የምታገኘው። ሁሉም ነገር ኦቨር ሄዶ ነው የምታገኘው።

የአሜሪካ ድምፅ ያናገራቸው አቶ ባይሉ ሌላው የከተማዋ ነዋሪ ናቸው። በስራቸው ምክንያት በየቀኑ በገበያው ላይ የሚታየውን የሰብል ምርቶች ዋጋ የማወቅ እድሉ እንዳላቸውም ይናገራሉ። በአሁኑ ወቅትም ጤፍን ጨምሮ የሰብል ምርቶች ዋጋ በከፍተኛ ሁኔታ እየጨመረ እንዳለ ታዝበዋል። አንድ ኪሎ እስከ መቶ አርባ አምስት እስከ መቶ አምሳ ብር ድረስ ገብቷል። አንደኛ የሚባል ነጭ ጤፍ ማለት አሁን እንደዚህ ምል ዋጋ አሁን ላይ ምርቱም አታገኝም። ምርት አሁን ገበያ ላይ ያለው አሁን በተጨባጭ ገበያ ላይ የምታገኘው እስከ መቶ

ሰላሳ ብር ያለው ነው። ግን አሁን ስትጠይቃቸው ዋጋው እስከዚህ ድረስ ነው ነው የሚል ነጋዴዎች ማለት ነው እንጂ አሁን ለመግዛት ያ ምርት ስትሄድ ምርት አታገኝም ማለት ነው። ግን ገበያ ላይ አሁን ከረንት ላይ ያለው ነገር እስከ መቶ ሰላሳ ድረስ ጤፉም አለ ማለት ነው። በአብዛኛው ወር የነበረው እስከ መቶ አስር መቶ አምስት ድረስ ነበረ ማለት ነው። የሀምሌ ወር ላይ ማለት ነው። ሰኔ፣ ግንቦት፣ ሚያዝያ ላይ ከነበረው ቢያንስ ሰማንያ ሰባ

ከዘጠና ባለው ድረስ ነበረ። ተወደደ ተብሎ ማለት ቢያንስ በግማሽ በሚባል ደረጃ አሁን ጨምሯል ማለት የጤፍ ምርት ጤፍ ምርት አይደለም ባይዘ ሌላም ምርቶች አይነተኛ ጭማሪ ያሳይተዋል ማለት ለምሳሌ ስንዴ፣ ስንዴ አሁን የነበረበት ዋጋ እና አሁን ያለበት ይለያያል። ማሽላ ነገር ጨምረዋል ማለት ነው። ከሀገሪቱ ትርፍ አምራች አካባቢዎች አንዱ በሆነው የአማራ ክልል ዳግም እያገረሸ ያለውና ተለዋዋጭነት የሚታይበት የጸጥታ ሁኔታ ለጤፍ ዋጋ ከፍተኛ ንረት አስተዋጽኦ ስለማድረጉም አቶ ባይሉ ይገልጻሉ።

የምርት አቅርቦት ችግር ነው የሚነሳው። አሁን ትራንስፖርት እንደልብ አይገኝም። በአማራ ክልል ካሉ ከተሞች ነው ጤፍ የሚመጣው ማለት ነው። አሁን ባለው ችግር ምክንያት አሁን ቀጥታ እየመጣ አይደለም ማለት ነው። በትራንስፖርት ችግር ምክንያት ምርት የለም ይባላል። እዚህም አሁን አንዳንድ መጋዘን ደግሞ ምርት ይደብቃሉ። አሁን የሚጨምር አይነት ከሆነ እየጨመረ ስለመጣ ጤፍ ምርት መደበቅ አለ። ፕላስ ደግሞ መንገድ ዝግ ነው ይሉሃል ስጠይቅ

ምንድን ነው ስትል መንገድ ዝግ ነው። መንገድ ዝግ ስለሆነ ምርት ማቅረብ አልተቻለም። በአዲስ አበባ ዩኒቨርሲቲ የማርኬቲንግ ማኔጅመንት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ጌቲ አንዱ አለም የጸጥታ ሁኔታው ለምግብ እህሎች ዋጋ ማሻቀብ አሉታዊ አስተዋጽኦ እንዳለው ቢስማሙም ሌሎች ኢኮኖሚያዊ ምክንያቶች ስለመኖራቸውም ያመለክታሉ። የህዝብ ብዛቱ ከኢኮኖሚ እድገቱ ጋር ለመጣጣሙ አንዱ ሊሆን ይችላል። ይሄ በአየር ንብረት መዛባት፣ በሰላም እጦት የእርሻ ሰብል ምርት መወሰኑ ራሱ ዘመናዊ አሰራር ስርዓት ባለመኖሩ ሊሆን ይችላል።

የእርሻ ግብአት ዋጋ መጨመር፣ የነዳጅ ዋጋ መጨመር፣ የትራንስፖርት ዋጋ መጨመር፣ ይሄ በገበያ ትስስሩ ላይ ደግሞ ከአምራቹ፣ ከአቅራቢው፣ ከስርጭቱ፣ ከነጋዴው መሀል ሊፈጠር አንዳንድ መዛባቶች ሊሆን ይችላል የግብይት ስርአቱ ራሱ

ግልጽነት የሌለውና ዘመናዊ አለመሆን ለምሳሌ ደንቢያ ላይ ያለ የቲማቲም ዋጋ ወይም የሽንኩርት ዋጋ ወይም ጎጃም ውስጥ ያለ የቴፍ ዋጋና አዲስ አበባ ያለው በጣም የተራራቀ መሆኑ ይሄ ከሰሜኑ ጦርነት የዞረ አሁን ደግሞ በአማራ ጦርነት በጣም የመረረና የከረረ ሁኔታ ይታያል። እዛ ገበሬው እያረሰ አደለም። ብዙ ችግሮች አሉ። የህዝቡ ራሱ የገቢ ማመንጨት አቅሙ በጣም መዳከም፣ የስራአጥነት መብዛት፣ የዚህ የገንዘብና የፊስካል ፖሊሲ ችግር

የማክሮ ኢኮኖሚ ፈተና ቀልጣፋ የስቴት መሽነሪ ወይም ደግሞ የባለሙያ አመራር አለመኖር ተናቦ አለመስራት የሚያሳየው ነገር እንደገና ይሄ ከእርሻ ቦታዎች ራሱ የተወሰነ ምርት እንኳ ቢኖር ያ ምርት ወደ ከተሞች እንዳይመጣ በተለያዩ የሰላም እጦት ምክንያት ያለው ሁኔታ እነዚህ እነዚህ ሁሉ ተደማምረው የሕዝቡን ፈተና እንዲበዛ አድርገውታል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ምክትል ኃላፊ አቶ መስፍን አሰፋ ግን

ጤፍን ጨምሮ ከምግብ ብሎች ዋጋ መጨመር ጋር ተያይዞ በነዋሪዎች በሚጠቀሱ የዋጋ መዘርዝሮች ላይ አይስማሙም። ምክትል ኃላፊው አሁን በከተማዋ ላይ ያሉትን ዋጋ ለማረጋጋት አስተዳደሩ 1.4 ቢሊዮን ብር በጀት መድቦ ከህብረ ስራ ማህበራት ጋር እየሰራ እንደሆነም አስታውቋል። ዝቅተኛ ገቢ ያላቸውን የከተማዋ ነዋሪዎች ታሳቢ ያደረጉ ሥራዎችም እየተሰሩ ናቸው ይላሉ። ከተማችን ውስጥ የሚገኙ የህብረ ስራ ማህበራት ላይ ሰፊ የሆነ ምርት ገብቶ ያለበት ሁኔታ አለ።

አሁን ለምሳሌ አንደኛ ደረጃ የሚባለው የነጭ ማኛ ጤፍ ህብረት ስራ ማህበራት ላይ ማክሲመም እየተሸጠ ያለው ዘጠና ብር አካባቢ ነው፣ ከፍተኛው ማለት ነው። በጣም አንደኛ ደረጃ የሚባል ቀይ፣ ሌሎች ምርቶች ስናነሳ ሰባት ሺ አምስት መቶ ብር እና ሰባት ሺ ብር አካባቢ ድረስ የሚሸጣለ ሰርገኛ፣ ለመካከለኛ የምንለው ስምንት ሺ አምስት መቶ አካባቢ ድረስ ከፍተኛ ሁኔታ የሚሸጣለ ከገቢ አንጻር ሰፊ ልዩነት ያለው መሆኑን መያዝ ያስፈልጋል። ለምሳሌ ዱቄት ስናነሳ የስንዴ ዱቄት መደበኛ ገበያው ላይ ከሚሸጥበት ዋጋ

በአንድ ኪሎ ላይ ከሀያ ብር በላይ ልዩነት አለው።

በዚህ አንጻራዊነት በጣም የተሻለ ዋጋ እንዳለ ማየት ያስፈልጋል ማለት ነው። አሁን ያለውን የኑሮ ጫና ህብረተሰቡን ለመደጎም፣ ከዚህ ባለፈ ደግሞ የከተማ አስተዳደሩ በልዩ ሁኔታ አቅዶ እየሰራቸው ያሉ ስራዎች አሉ። በተለይ ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎች ከፍተኛ የሆነ ድጎማ እያደረገ ያለበት ሁኔታ አለና በተለያየ አግባብ በማድም አጋራት ከዛም ባለፈ የተለያዩ ድጋፎችን ድጎማዎችን እያደረገበት ያሉ አግባብ አለ። የከተማዋን የእህል አቅርቦት ለማሳደግ በተመደበው በዚሁ የአስተዳድሩ የበጀት ድጋፍ ባለፉት ሁለት ወራት ብቻ

95 ሺህ ኩንታል በላይ ምርት ወደ አዲስ አበባ እንዲገባ እንደተደረገም የንግድ ቢሮው ምክትል ኃላፊ ገልጸዋል። ምርቶቹም የአማራ ክልልን ጨምሮ ከሁሉም የአገሪቱ አካባቢዎች ወደ አዲስ አበባ እየገቡ እንደሆነ የገለጹት ምክትል ኃላፊው አቶ መስፍን የአማራ ክልል የጸጥታ ችግርም በምርት አቅርቦቱ ላይ የፈጠረው ተጽዕኖ የለም ብለዋል። አሁን ባለው ሁኔታ የተመረተ የትኛውም አካባቢ የተመረተ ምርት ወደ አዲስ አበባ ከመምጣት አኳያ ይሄነው የሚባል ተግዳሮት የገጠምን የለም በመመለወጫ በዓል እንኳን

ከኦሮሚያ ክልል በጣም ከፍተኛ ቁጥር ያለው ምርት መጥቷል። የመጣበት ደግሞ ከየትኛውም የሀገሪቷ ጫፍ ላይ ነው። ለምሳሌ በምስራቅ እና በደቡብ አካባቢ ላይ ብናይ ከባሌ ከታች ድረስ ከሀረርጌ ድረስ

ጫፍ ድረስ የመጣበት ሁኔታ አለ። ከወለጋ ጋር ጫፍ ድረስ ምርት የመጣበት ሁኔታ አለ። ከአማራ ክልልም ቀደም ብዬ በደንብ አላነሳሁትም እንጂ ሰፊ ቁጥር ያለው ምርት መጥቷል። በተለይ ከጤፍ ጋር ተያይዞ ሰፊ ቁጥር ያለው ምርት የገባውም እየገባ ያለውም ከአማራ ክልል ነው። በአዲስ አበባ ዩኒቨርሲቲ የማርኬቲንግ ማኔጅመንት ትምህርት ክፍል ተባባሪ ፕሮፌሰሩ ዶክተር ጌቴ አንዱአለም ግን ከአሁን ይልቅ ቀጣይ ጊዜያት የበለጠ አስቸጋሪ ሊሆኑ እንደሚችሉ ስጋታቸውን ይገልጻሉ። ዘንድሮ ጦም ያደሩ እርሻ ቦታዎች በሚቀጥለው አመት ምን ሊሆን

አሁን እኮ ዘንድሮ በደንብ ካላረስን ዘንድሮ ያው የኛ ሬንፌድ አግሪካልቸር ስለሆነ በመስኖ ውሃ የሚመራ የግብርና ስርዓት ስለሌለን ዘንድሮስ እስቲ ያለውን ከዛም ከዛም እየተፈላለገ በመጠኑ ሰው በልቶ እንዲያድር ሆነ። በሚቀጥለው ዓመት ምን ሊመጣ ነው? ነገሮች እየከፉ ነው የሚመጡና ይሄ

በተገራና ዘመናዊ በሆነ ፖሊሲ የማይመራ የኢኮኖሚ ስርዓት የሆነ ነገር በመጣ ቁጥር ከፍተኛ ችግር ነው የሚፈጠረው እና ይሄ አሁን የምናየው ሾክ እራሱ ዝም ብሎ በጦርነቱ በምን ምክንያት ብለን የምንወስደው አይደለም። ተመልካቾቻችን ለምሽቱ ያዝናቸውን መሰናዶች እዚህ ላይ ፈጽመናል። ከመሰናበታችን በፊት

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በሱዳን ጦር ጠቅላይ አዛዥ አብደልፈታህ አልቦራን እና በፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳግሎ ታማኝ ወታደሮች መካከል ጦርነት ከፈነዳ አንስቶ ቢያንስ 4,000 ሰዎች ሲሞቱ 6,000 የሚሆኑት ደግሞ ተጎድተዋል። በሱዳን 25 ሚሊዮን የሚጠጉ ሰዎች ሰብአዊ እርዳታ ይሻሉ

በሚሊዮን የሚቆጠሩ ሲፈናቀሉ በርካቶች በጎረቤት ሀገራት ከለላ እንዲሹ አድርጓቸዋል ሲል የዛሬው ርዕስ አንቀጽ ሐተታውን ይጀምራል። ግጭቱ ከጀመረ አንስቶ አራት መቶ ሺህ የሚጠጉ ሰዎች ከዳርፉሩ ወደ ምስራቅ ቻድ ተሻግረዋል ሲሉ በሁለቱ ሀገራት መካከል ያለውን ድንበር ቋቅሜ አንድ ቀን የጎበኙት በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ተናግረዋል። በቻድ መንግሥት፣ በአካባቢው አስተዳደሮች እንዲሁም

መንግስታዊ ባልሆኑ ድርጅቶች ሠራተኞች ከፍተኛ ጥረት ቢደረግም እጅግ በርካታ ቁጥር ያላቸው ስደተኞች የምግብ፣ የውሃ፣ የጤና እንዲሁም ሌሎች አገልግሎቶች እጥረት ገጥሟቸዋል ሲሉ አምባሳደሯ አጽንዖት ሰጥተው ተናግረዋል። ያጋጠመው ከፍተኛ ቀውስ የዓለምን የተባበረ ምላሽ ይጠይቃል፣ ዩናይትድ ስቴትስ ደግሞ የበኩሏን ለማድረግ ቁርጠኛ ነች ሲሉ አምባሳደሯ ሊንዳ ቶማስ ግሪንፊልድ መናገራቸውን ርዕሰ አንቀጹ ጠቅሷል።

በቅድሚያ በዚህ ግጭት ተጎጂ የሆኑትን ለመርዳት ተጨማሪ እርምጃ እንወስዳለን ብለዋል አምባሳደሯ። ለሱዳን እንዲሁም ቻድን ጨምሮ በዙሪያዋ ላሉ ጎረቤት ሀገራት ሕዝብ ዩናይትድ ስቴትስ 165 ሚሊዮን ዶላር የሚጠጋ ሰብአዊ እርዳታ እንደምትሰጥ አስታውቃለች። ገንዘቡ ሰዎች የምግብ፣ የውሃ፣ የንጽህና፣ የጤና እንዲሁም

ሌሎች አስፈላጊ የሆኑ አገልግሎቶችን እንዲያገኙ ይውላል። በተጨማሪም ገንዘቡ ሴቶች፣ ታዳጊዎችና አዛውንቶችን ጨምሮ በተለየ ሁኔታ ለአደጋ ለተጋለጡ የህብረተሰብ ክፍሎች እና ከግጭቱ የተረፉትን ለመጠበቅ ይውላል ሲል ርዕሳ አንቀጹ ይቀጥላል። በሁለተኛ ደረጃ አሉ አምባሳደሯ፣ በፈጥኖ ደራሽ ኃይሉ ውስጥ ከፍተኛ አዛዥ የሆኑትና የአብደል ፈታህ አልቡራን ወንድም በሆኑት አብዱራሂም ሐምዳን ዳግሎ ላይ

ኃይሉ በሲቪሎች ላይ ከፈጸመው ጥቃት ጋር ባላቸው ግንኙነት ምክንያት ዩናይትድ ስቴትስ ማዕቀብ በመጣል የሰቆቃው ፈጻሚዎች በኃላፊነት እንዲጠየቁ እርምጃ በመውሰድ ላይ ነች። በተመሳሳይ የፈጥኖ ደራሽ ኃይሉ ጀኔራል በሆኑትና በዳርፉር አዛዥ በሆኑት አብዱልራህማን ጁማ ላይ በጅምላ ከተፈጸመ ሰብአዊ መብት ጥሰት ጋር ባላቸው ግንኙነት ምክንያት የአሜሪካው የውጭ ጉዳይ መሥሪያ ቤት የቪዛ ማዕቀብ እንደጣለባቸው አምባሳደር ቶማስ ግሪንፊልድ መናገራቸውን

ርዕስ አንቀጹ አውስቷል። የተጠቀሱትና በዳርፉር የተፈጸሙ ጥሰቶች አሜሪካ በእንደ አረፓን አጣጠር 204 በዳርፉር የዘር ማጥፋት ተፈጽመዋል ስትል ያወጀችውን በመራር ሁኔታ የሚያስታውስ ነው ሲሉ አምባሳደሯ አክለዋል። ነገር ግን ለዚህ አስከፊ ግጭት በዓለም አቀፉ ማህበረሰብ የተሰጠው እጅግ ያነሰ ትኩረት የሚያሳዝን ነው። በሱዳን በ2023 ሊሰጥ ከታቀደው ሰብአዊ ምላሽ ውስጥ

ገንዘብ የተመደበለት ከሰላሳ በመቶ ላነሰው ነው ያሉት አምባሳደር ቶማስ ግሪንፊልድ፣ ይህ የሚያሳፍር ነው። ዓለም አቀፉ ማኅበረሰብ ተጨማሪ ሥራ እንዲሠራና ተጨማሪ እንዲሰጥ ጥሪ አደርጋለሁ ሲሉ መናገራቸውን ጠቅሶ ርዕሰ አንቀጹ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የተከበራችሁ አድማጭ ተመልካቾቻችን ለእለቱ የያዝ ነውን መሰናዶ እዚህ ላይ ይፈጽመናል ኤደን ገረመው መሰናዶውን በመምራት ብርሃን ሀይሉ ስርጭቱን ከስቱዲዮ በማቀናበር ጽዮን ግርማ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብረናችሁ ቆይተናል እናንተም አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን የእለቱ መሰናዶ ተጠናቀቀ ሰላም ጤና ስጥልን ደናደሩ